ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአማርኛ ፕሮግራም ጀመረ። በአዲስ አበባው አህዱ ራዲዮ 943 ኤፍኤም ላይም ታገኙናላችሁ። ሰላም ጤና ይስጥልን። እንደምን አምሽታችኋል? የተከበራችሁ አድማጮች ቅዳሜ ፕሮግራማችንን ይዘንላችሁ ቀርበናል። ከዓለም ዙሪያ የተጠናጠሩ ዜናዎችን እናስቀድማለን እንደ ወትሮ። ከዚያም ከትናንት አርብ የቀጠለ የአድማጭ ጥያቄዎችን የሚያስተናግደው ለጥያቄው መልስ ዝግጅታችን ይከተላል። ራስን በራስ ማስተላለ የሰፊ የሰጫ ሕገ መንግስት ነው ያለ ይሄ ሕገ መንግስት የተግባር ነው ያለ ሁለቶቹ ምንድናቸው? ትንካሪዎቹ ምንድን ናቸው? እንዴት ነው የሚሻሻለው? ለምንድን ነው አሁን እንደዚህ ሀያ ሰባት ዓመታት እንግዲህ ኢህአዴግ ኢትዮጵያን አስተዳድሯል። በአብዛኛው አገር ተፅዕኖም ቢኖር ሰላምና ጸጥታን ማስጠበቅ ስለነበረ የነበረው የአደረጃጀት አሁን በርካታ የተለያዩ ቦታዎች ላይ ግጭቶች አሉ። የቀጥታ ሆነ አ የሆኗል። ይሄ ለምን ሆነ? የፈረሱት ህብረ ብሔራዊነትን በመከተላቸው ሳይሆን ህብረ ብሔራዊ ፌዴራሊዝምን የሚቃወሙ ኃይሎች ቴንደንሲው ወደ አንድነት እንዲመጣ በተደረገ ጫና ነው የፈረሱት ማለት ነው። የቀደሙት ዶክተር አስናቀ ከፋለ ይባላሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ናቸው። የኋለኛው ዶክተር ኢታና ሀብቴ በኦበርሊን ኦሃዮ ኮሌጅ የአፍሪቃ ታሪክ መምህር ናቸው። ከዜና በኋላ ጠብቋቸው። በሲዳማ የክልልነት ጥያቄ ዙሪያ የተቀናበረ ሶስት እንግዶችን ያሳተፈ ሌላም ውይይት ይኖረናል። ከጥያቄው መልስ ዝግጅት በኋላ ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል አብራችሁን እንድታመሹ የምጋብዛችሁ አስተናጋጃችሁ ቆንጂታዬ ነኝ ንጉሡ ታምሬ ፕሮግራማችንን ይመራል መልካም ምሽት አሁን ወደ ዜና እናልፋለን ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ ቴክኒሽያኑ አልሳንቶስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል በሐዋሳ ከተማና ሲዳማ ዞን ውስጥ በሚገኙ ቢያንስ አራት ወረዳዎች፣ ይቅርታ፣ ቢያንስ ስድስት ወረዳዎች ውስጥ ተፈጥሮ የነበረው የጸጥታ ችግር ዛሬ መረጋጋቱን ነዋሪዎችና የመንግሥት አካላት ለቪኦኤ ገልጸዋል። ይሁን እንጂ አሁንም ከፍተኛ ስጋት ላይ መሆናቸውን ነዋሪዎቹ ተናግረዋል። እስካሁን በነበረው ሁከትም ብዙ የሰውና የሰው ሕይወትና ንብረትም መጥፋቱን ገልጸዋል። ዮናታን ዘብዴዎስ ዘርዘር ያለ ዘገባ ክቡራትና ክቡራን አድማጮች የዮናታን ዘብዴዎስን ዘገባ ዘግየት ብዬ አቀርብላችኋለሁኝ። ኢራን በእንግሊዝ ባንዲራ ስትገዝፍ የነበረች ዘይት ጫኝ መርከብ ሆርሙዝ የባህር ወሽመጥ ውስጥ በመያዟ ምክንያት የተነሳው መካረር እየተባባሰ መሆኑ ተዘግቧል። የእንግሊዝ የውጭ ጉዳይ ሚኒስቴር ለንደን የሚገኙትን የኢራን ጉዳይ ፈጻሚ ዛሬ ጠርቶ አነጋግሯል። የውጭ ጉዳይ ሚኒስትሩ ጀረሚ ሃንት ትናንት ባወጡት መግለጫ ኢራን አደገኛና አዋኪ የሆነ ባህሪ መንገድ የመረጠች መሆኗን ጠቁመው የእንግሊዝ ምላሽ የከበደ ሊሆን እንደሚችል በመግለጽ አስጠንቅቀዋል። ኢራን እርምጃውን የወሰደችው ከሁለት ሳምንታት በፊት ወደ አርባ ሺህ በርሜል ድፍድፍ ዘይት ጭና ስፓኝ በስተደቡብ በሚገኘውና የእንግሊዝ ይዞታ በሆነው የጂብራልታር መተላለፊያ ውስጥ ስትቀዝፍ የነበረች መርከቧ ስትያዝ እንግሊዝ በመሳተፏ በአጸፋ መሆኑንና ይህም ዓለም አቀፍ ሕግን ተከትላ ያደረገችው እንደሆነ የዘብ ምክር ቤት የሚባለው ጠንካራ ተቋም ቃል አቀባይ አባስ አሊ ካድሆ ዳዬ ተናግረዋል። የትናንቱን የኢራን አድራጎት ኢራን ከችግር የተለየ ነገር አለመሆኗን ያሳያል ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተያየታቸውን ሰጥተዋል። ሁኔታው አሁንም ያለውን ሁኔታ ወደ ባሰ መካረር የሚወስድ ነው ስትል ያሳሰበችው ጀርመንም ንብረትነቷ የስዊድን የሆነው ስቴና ኤምፔሮን መርከብ ኢራን ውስጥ ኢራን ፈጥና እንድትለቅ ጠይቃለች። ፈረንሳይም በበኩሏ የስቴና ኤምፔሮ በኢራን ዘቦች መያዝ እንዲሁም በፋርስ ባሕረ ሰላጤ የተፈጠረውን አሳሳቢ ሁኔታ ወደ ባሰ መካረር እንደሚወስደው አሳስባለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በላቲን አሜሪካ የሚያደርጉትን ጉብኝት ቀጥለው ዛሬ ከኢኳዶር ፕሬዚዳንት ሌኒን ሞሬኖ ጋር ዋና ከተማዪቱ ኪቶ ውስጥ ምዕራቡን ክፍለ ዓለም እያሰጋ በመጣው የሽብር ስጋት ላይ ተነጋግረዋል። የውጭ ጉዳይ ሚኒስትሩ ትናንትም በአርጀንቲናዪቱ ከተማ ቦኤኖስ አይረስ ውስጥ ተገኝተው የሂዝቦላ የሽብር ጥቃት 83 85 ሰው ገድሎበታል በተባለው አደጋ ሀያ አምስተኛ ዓመት ዝክር ላይ ተናግረዋል። በዚህ አደጋም ይተጋገዛሉ ያሏቸውን ሂዝቦላንና ኢራንን ወንጅለዋል። በሂዝቦላ ስም የሽብር አድራጎቶቹን አስተባብሯል ባሉትና አሁንም ስሙ በተፈላጊዎች ዝርዝር ውስጥ በሚገኘው ሳልማን ራውፍ ሳልማን ላይ እንዲወሰዱ የተወሰኑ ሁለት እርምጃዎች መኖራቸውን ይፋ አድርገዋል። ዓለም አቀፍ አሸባሪ የሚባለውን ሳልማን ራውፍ ሳልማን የሚገኝበትን ቦታ ለጠቆመ የሰባት ሚሊዮን ዶላር ወሮታ እንደሚከፈል እንዲሁም በስሙ ያለ ማንኛውም ንብረት እንዳይንቀሳቀስና በዩናይትድ ስቴትስና የገንዘብ ስርዓት ውስጥ እንዳይገባም የሀገራቸው የገንዘብ ሚኒስቴር መወሰኑንም ፖምፔዮ አስታውቀዋል። በሌላ በኩል የዛሬ ሀያ አምስት ዓመት የተፈጸመውን የሽብር ጥቃት ተሳታፊዎች የሆኑ ኢራናውያን ሀገራቸው ከማደን እንደማትቦዝን የአርጀንቲናው የውጭ ጉዳይ ሚኒስትር ሆርሄ ፋውሪ ተናግረዋል። የዩናይትድ ስቴትስን አማካይ ምዕራብና ምስራቃዊ ግዛቶች ሰሞኑን እየመታ ያለው የከበደ ሙቀት በያዝናቸው የሳምንቱ የመጨረሻ ቀናት እጅግ እየበረታ መሆኑን ብሔራዊው የአየር ሁኔታ ተከታታይ አገልግሎት አስታውቋል። ይህ እጅግ የበዛ ነው የሚባለው የሙቀት መጠን ጥንቃቄ ካልተደረገ እጅግ አስከፊ የጤና መታወክ ችግሮችን እንደሚያደርስ አገልግሎቱ አሳስቦ፣ ሰዎች የቅርብ ዘመዶቻቸውን በተለይ አረጋውያን የሚገኙበትን ሁኔታ በቅርብ እንዲከታተሉ መክረዋል። ክቡራትና ክቡራን አድማጮች አሁን ወደ ዮናታን ዘብዲዎስ ዘገባ መልሳችኋለሁኝ። በሐዋሳ ከተማና በሲዳማ ዞን ውስጥ ዛሬ ያለውን ሁኔታ እንደሚከተለው ዘግበዋል። በመልጋና አካባቢው፣ በሞሮቾና ለኩ፣ በይርጋለም፣ በአገረ ሰላምና ሐዋሳ ከተሞች በነበረው ከፍተኛ ግጭት ቁጥራቸው ከሰላሳ አምስት በላይ የሚሆኑ ሰዎች መሞታቸውን ለቪዮኤ ከተለያዩ ከተሞች የተናገሩ ሰዎች ገልጸዋል። የሐዋሳ ከተማ ከሌሎች ከተሞች በተሻለ መልኩ ሰላሙ የተመረተ ሲሆን የከተማው ነዋሪዎች መደበኛ እንቅስቃሴ ጀምሯል። ይሁን እንጂ ባንኮች፣ የመንግስትና የግል ተቋማት አገልግሎት መስጠት አለመጀመራቸውን ቪኦኤ ቅኝት ሲያደርግ አረጋግጧል። የሱቅ ባለቤቶችም ሱቆቻቸውን ዘግተው በእጅ ላይ ይቀመጣሉ እንጂ ከፍተው ሲሸጡ አልተመለከትንም። የጸጥታው ኃይል ወደ ከተማው የጸጥታው ኃይል ወደ ከተሞቹ መግባት ለአንጻራዊ ሰላም መፈጠር ምክንያት መሆኑን ነው ነዋሪዎች እየተናገረው የሚገኙት የተፈጠረው ማንነትን የለየት ጥቃት እጅግ እንዳሳዘናቸውና ለዘመናት አብሮ በኖሩ ሕዝቦች መካከል ጥርጣሬና የባዳነት ስሜት እንዲሰማቸው ማድረጉንም ተናግሯል። የሰው ግድያን ጨምሮ በንብረት ላይ የደረሰው ጉዳት ከፍተኛ እንደሆነም ተናግሯል። በመሆኑም ጉዳቱ ደረሰብን የሚሉ የሌላ ብሔር አባላት መንግስት የጸጥታ ኃይል በማስገባት ደህንነታቸውን እንዲያስጠብቅና ዋስትናም እንዲሰጣቸው ጠይቀዋል። ከአለታ ወንዶና ከአገረ ሰላም በስልክ ለዚህ ከተናገሩ መካከል አንዳንዶቹ ይህንን ብለዋል። አሁን ሰዓት በሲዳማ ዞን ሀገረ ሰላም ወረዳ ያለሁት፣ ከዚህ ሰላም ወደ ላይ ዘጠና ምናምን ኪሎ ሜትር ልቀት ላይ ያለች ልጅ ከሐዋሳ ከትናንት በስቲያ እና ትናንትናን ለየት ያለ ከውስሮ ያተለየ ህዝቡ በአንድነት የኖረ የብዙ አመት ታሪክ ያለው ሀገር ነው። እንዲህ አይነት ነገር ምንም ተፈጥሮበት ማያውቅ ሰላም ያለበት ሀገር፣ ወጣት ተብዬዎቹ ናቸው ይሄን ነገር የሚያደርጉት። የተለየ ብሔረሰቦችን ብቻ የለየ ተወላጅ ያልሆነ ግን እዚያው ሆኖ ማለት ሲዳማ ብሔር ያልሆነ ሰው ላይ ብቻ ፎካስ የተደረገ እርምጃ ነው የሚወሰደው። በሌላ በኩል ደግሞ ሌሎች በስርዓቱ የተወሰደ ያለው እርምጃ ተመጣጣኝ አይደለም፣ ግጭቱም እንዲባባስ ምክንያት ሆኗል። በመሆኑም ተጠጥተው ኃይል በተለይ የሀገር መከላከያ ሰራዊት ዞኑን ለቆ እንዲወጣ ትናንትም ጭምር ለቪኦኤ መግለጻቸው ይታወሳል። እነሱ ይህን ይበሉ እንጂ የሀገር መከላከያ ሰራዊት የገባባቸው አንጻራዊ ሰላም መውረዱን፣ ያልደረሱባቸው ደግሞ ችግሩ ጉዳት ማድረሱን ነዋሮች ይገልጻሉ። የወሬ ደብረ ገነት ቅዱስ ማርያም ቤተ ክርስቲያን አስተዳዳሪ ነኝ። አሁን ከሀገረ ሰላም ወረዳ ውስጥ ጭሮሬ ከሚባለው ወረዳ ተሰደው የመጡ ሰዎች በብዛት እዚህ እኛ ቤተክርስቲያን ሰፍረዋል። አሁን ለጊዜው ቤተክርስቲያን የራሷ የሆነ እርዳታ አድርጋ ባለ አደራሻ ውስጥ በእነሱን ተቀብላ እያስተናገደች ያለችው። የሲዳማ ዞን አስተዳደር ፕሬስ ኃላፊ አቶ ገነነ አበራ እንዳሉት ችግሩ ተፈጥሮ የነበረው ስድስት መዋቅሮች ሰላማቸው የተመለሰ ነው የማረጋጋት ስራው በስራ የተሰራ መሆኑን ተናግረዋል። አብሮ በኖሩ ህዝቦች መካከል ብሔር የለየ ጥቃት ተፈጥሮ ለተከሰተው ጉዳትና ለሰው ህይወት ማለፍ የዞኑ መንግስት ማዘኑን ገልጸዋል። አቶ ገነነ እንዳሉት የዞኑ ህዝብ ጉዳት የደረሰባቸውን ለመካስ መዘጋጀታቸውን ገልጸዋል። ኃላፊነት እንወስዳለን ማለታቸውም ተናግረዋል። መንግስትም ድጋፉን እንደሚያደርግም ለቪኦኤ በስልክ ባደረጉት ቃለ ምልልስ ተናግረዋል። እኛ የኛው ስለሆኑ እኛ ውስጥም ያሉ ስለሆኑ አጣፍቶ የተባሉት ያው እኛ ልጆች ስለሆኑ እኛ ያነክሳለን፣ ኃላፊነት እኛ እንወስዳለን፣ ምንም ችግር አይፈጠርም፣ ከእኛ ቅንበላ የሆን አይደለም እያሉ ጅሁንታቸውን ድጋፋቸውን እያገለጹት ያሉት መንግስትም ያው ከነኚ ህብረተሰብ ጎን ቆመው እንደሚደግፋቸው እንደሚንደጋጋፍ ጭምር እየተግባባር ያለበት ሁኔታ ስላለ ሁሉም የጸጥታ መዋቀር የዞኑም ካቢኔ አመራር አጠቃላይ ሁሉም ወደ ህዝቡ ገብቶ መድረኮችን ከህዝብ ጋር ለመፍጠር በተለይ እነዚህ ስድስቱ መዋቅር ደግሞ የተፈጠረውን እያወገዙ ትክክል እንዳልሆነ ይ መቀጠል እንደሌለበት መደገም እንደሌለበት ጭምር የሃይማኖት መሪዎች የሀገር ሽማግሌዎች በጋራ እየተረባረቡ ያሉበት ሁኔታ ነው ያለው። እስካሁን በግጭቱ ህይወታቸው ያለፈባቸውና የወደመውን ንብረት በተመለከተም ገና በማጣራት ላይ መሆኑና ዛሬ ከሲዳማ ዞንና በክልሉ ከሚገኙ የዞኑ ተወላጅ የመንግስት ሹመኞች ጋር በነበረው ልዩ አስቸኳይ ስብሰባ ኮሚቴ መዋቀሩን ለቪኦኤ ተናግሯል። የሲዳማ ወጣቶች ወይም እጀቶች በብጥብጡ የተከሰሱ ሲሆን አቶ ገነነ ሁሉንም መጀቶ ወንበዴ ነው፣ ሌባ ነው፣ ወይም ዘራፊ ነው ማለት አይቻልም ነው ያሉት። አሁንም ቢሆን ሁሉ መጀቶ ዘራፊ ነው፣ ገዳይ ነው ብሎ መፈረጅ አይቻልም በስጥሶ በእነሱ ስም ግን እዚህ ተግባር ውስጥ የገቡትን እነሱ ራሳቸው በመዋቅሮቻቸው አማካኝነት ለትለው እያወጡ ያለበት ሁኔታ ነው ያለው። በህዝቦች ዘንድ ጫፍ የወጣ መጠራጠርና አለመተማመን እንዲፈጠር ተብሎ ውሃ ተመርዟል ተብሎ ትላንት ማምሻውን የተወራ ወሬ አልቧልታ ነው ሲሉ አቶ ገኔን አስተባብለዋል። እጌቶን በተመለከተ የቀረበውን ክስ ለማጣራት ቪኦኤ ጥረት ያደረገ ሲሆን አስተባባዮቻቸው በተለይ በቅርቡ ስራ የጀመረው የሲዳማ ሚዲያ ኔትወርክ ዋናና ምክትል ስራ አስኪያጆች በወንጀል ተጠርጥረው መታሰራቸውን ሰምተናል። የሐዋሳ ከተማ አስተዳደር ከንቲባ አቶ ስኳሪ ሹዳ ትናንት ምሽት ለክልሉ ቴሌቪዥን ጣቢያ በሰጡት ጋዜጣዊ መግለጫ ከሐዋሳ ከተማ አራት ሰዎች መሞታቸውን ከወንጀሉ ጋር በተያያዘም አንድ መቶ ሀምሳ ግለሰቦች ተጠርጥረው መታሰራቸውን ገልጸዋል። ዳሩ ግን ተጠርጥረው የታሰሩ ሰዎች በብዙ መቶዎች የሚቆጠሩ መሆኑን ቪኦኤ ባደረገው ቅኝት አረጋግጧል። ዛሬ ማምሻውን ደግሞ ለክልል ቴሌቪዥን ጣቢያ መግለጫ የሰጡት የሲዳማ ዞን ዋና አስተዳዳሪ አቶ ካሬቻ ውቻ የተፈጠረው ችግር ያልታሰረ መሆኑን ተጠቅመው ለተጎዱ የህብረተሰብ ክፍሎች የዞኑ መንግስት ካሳ እንደሚከፍል አስታውቋል። ሁሉም የህብረተሰብ ክፍልም መንገድ የመክፈት ሰላም እንዲወርድ የበኩሉን ድርሻ እንዲወጣም ጠይቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘርጂዮስ ሐዋሳም። አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች ኢንተርኔት ስለማይሰራ የዮናታን ዘገባ በስልክ የተቀበልነው ነበር። ለድምፁ ጥራት ይቅርታን ጠይቃለን። ለቀሪ ዝግጅቶች ወደ ቆንጅት ለመልሳችሁ። የዓለም ዜናዎችን አደመጥን። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ፕሮግራማችንን ነው። በፕሮግራማችን ቅደም ተከተል መሰረት አሁን ለጥያቄው መልስ ቅንብራችን ይሆናል የሚቀርበው። ከዚያ በፊት ግን ቀጥሎ የሚቀርቡ ዝግጅቶችን እናስተዋውቃችሁ። የክልልን ጥያቄ የሚቃወሙ ግለሰቦች ናቸው በማለት በንግድ ተቃውሞዎች አልፎ አልፎ ደግሞ ከሌላ አካባቢ መጡ በሚሏቸው ግለሰቦች ላይ ቤት የማቃጠል፣ ንብረት የማውደም በጀኔሬሽን እዛ አካባቢ የነበረን ሰዎች በዚህ አይነት ሁኔታ ለይቶ አንዳንድ ሁኔታዎች ሲሆኑ ይሄ እጅግ እጅግ በጣም ነው እኛን ያሳዘንን። የተወሰኑ ኤሌመንቶችም በዚህ ሁኔታ እጃቸው ሊኖር ይችላል። በፊት የተወሰኑ ሰዎች የሚያቀነቅኑት አይነት ነገር አሁን በመላው በህዝቡ፣ በምሁራኑ፣ በሁሉም አቅጣጫ በተቃዋሚውም መንግስትም ጋር ባሉት የሲዳማ ልጆች ድጋፍ ያለው ሰፊ መሰረት ያለው ጥያቄ ነው እና ያን ነገር የመናበብ ችግር የፈጠረው ነገር ነው ይመስለኛል። የፌዴራል መንግስት በለውጥ ላይ ስለሆነ ነገሮቹን በጥንቃቄ ለማየት የሚሞክርበት ሂደት አለ። ይሁን የሚባል ነው በተወሰነ ደረጃ የብሔረሰብ ንስቹት የሲዳማን ህዝብ ታሪኩን፣ ባህሉን፣ ቋንቋውን፣ ብዛቱን መሰረት በማድረግ የራሱ ምክር ቤት ያለው ክልል አድርጎታል። በፊት ግዛት ነበር። የቀደሙት አቶ ደጀኔ ወልዳ ማኑኤል የቀድሞ የሲዳማ አርነት ንቅናቄ መስራች አባል፣ አቶ ሽመልስ ኪንታቾ የደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት መስራች፣ የኋለኛው ዶክተር ፍስሀ አስፋው በቀድሞ የወታደራዊ ደርግ ዘመን የብሔር ብሔረሰቦች ተቋም ባለሙያና በብሔረሰቦች ማንነት ዙሪያ መጽሐፍ የጻፉ ናቸው። ከጥያቄው መልስ ዝግጅታችን በኋላ ውይይቱ ይቀርባል። እንድትከታተሉ እንጋብዛለን። አሁን ለጥያቄው መልስ በትናንትናው ምሽት የተጀመረ ቅንብር ነው። ለጥያቄው መልስ ቋንቋና የጎሳ ማንነትን መሠረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ሥርዓት ወደ እርስ በርስ ግጭት ያመራል፣ ሀገሪቱ እንድትበተን ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። ሀገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሠረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሠረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። ለመሆኑ የሀገሪቱን አንድነት አስጠብቆ የህዝቧን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል? ለጥያቄዎቻችሁ መልስ የሚሰጡ ሁለት ምሁራንን ጋብዘናል። ቀደም ሲል መግቢያው ላይ ሰማችኋቸው ናቸው። ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦበርሊን ኦሃዮ ኮሌጅ የአፍሪቃ ታሪክ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በትናንትናው ምሽት እልባት ካደረገችበት ይጀምራል። በጣም አመሰግናለሁ። ወደ አድማጮቻችን ጥያቄ ሊሄድ ቋንቋና የጎሳ ማንነት ፌዴራሊዝም ኢትዮጵያውያንን ለሁለት እንደከፈለ ነው። ብዙውን ጊዜ አህዳዊ ስርዓት የሚፈልጉ የግለሰብ መብት እስከተከበረ ድረስ ለምንድን ነው አገሪቱ በጎሳ የምትከፋፈለው? የሚሉ አሉ። በርካታ የአፍሪቃ ሀገሮች እንደ ኬንያ፣ ሩዋንዳ ያሉ የጎሳ ፌዴራሊዝምን አግደዋል። በነ ሰርቢያ የእርስ በርስ እልቂት ምን ሊደርስ እንደሚችል አገሪቱ ልትበታተን እንደምትችል የሚጠቁሙ አሉ በአንድ በኩል። በሌላ በኩል ደግሞ በጎሳና ቋንቋ ብቻ የተዋቀረ ፌዴራሊዝም ካልሆነ እስከ መገንጠል የሚለውን ጥያቄ የሚያነሱ አሉ። በኃይሉ ነኝ ብለው ጥያቄ የላኩልን አድማጫችን ኢትዮጵያ ወደ ሰማንያ በመቶ ህዝቧ በገጠር በእርሻ ነው የሚኖረው፣ በድህነት ውስጥ ነው የሚኖረው። ይሄንን የጎሳና የዘውግ አከላለል እና አደራጀጀት የሚጠይቁት ተማርን ያሉ ሊሂቃን ናቸው ይላሉ። እንደውም ሰሞኑን ፕሮፌሰር እዝቄል ገቢሳ መቀሌ ውስጥ አንድ ስብሰባ ላይ የተናገሩት አሰምተን ነበርና ዶክተር ኢታና በዚህ ላይ ምን መልስ ይሰጡናል? እሺ ትዝታ፣ መጀመሪያ እኔ እንደ ስህተት የምወስደው ከቃላት አጠቃቀም አሁን ከተጠቀምሻቸው ቃላት ውስጥ እንዲታረም የምፈልጋቸው ቃላቶች አሉ። ይሄ ጎሳና ዘውግ የሚባል ነገር በእውነቱ ከሆነ ሕዝባችንን አይመጥንም ትክክለኛ ቃልም አይደለም። በሕገ መንግስት የተቀመጠውና በህጋዊነት የሚታወቀው አሁን ያለው የኢትዮጵያ የፌዴራል ስርአት ህብረ ብሔራዊ ፌዴራሊዝም ተብሎ ነው የሚታወቀው። ይሄ ጎሳ፣ ዘውግ እና የተለያዩ ቃላት የሚሰጡት ይሄንን ስርአት የሚቃወሙ በጣም አምርረው ከሚቃወሙ ሰዎች የሚሰማና ይሄንን ነገር ለማጠልሸት የሚደረግ ሂደት ነው። ስለዚህ ቃሉ ላይ በህግ ስርአቱ ራሱን በሚጠራው ብንቀራ የሚል ሀሳብ አለኝ። ከዛ በመቀጠል የኢትዮጵያ ፌዴራላዊ ስርዓት አሁን ያነሳሳቸውን ሀሳቦች በተለይ የፈረሱ አገሮችን ምሳሌ የወሰድሻቸውን መርኩዤ አንድ ሀሳብ ማንሳት ፈልጋለሁ። በነገራችን ላይ ህብረ ብሔራዊ ፌዴራሊዝም ተከትለው የፈረሱ አገሮች አሉ የሚባለው ምሳሌ አላግባብ ኮት የሚደረግና በስህተት ላይ የተመሰረተ ነው። ምክንያቱም ከኢትዮጵያ ጋር የሚዛመድ ሁኔታ ስላልሆነ ማለት ነው። እንዴት እንዴት እሷን አብራራለሁ። ባለፉት አምስት አስርት ዓመታት ውስጥ ህብረ ብሔራዊ ፌዴራሊዝም ስርዓት ያላቸው አገሮች ፈርሰዋል፣ በታሪክ ውስጥ አይተናል። ይሄን ነው የታወቀ ነገር ነው ማለት። ለምሳሌ የሶቪየት ዩኒየን ፈርሷል፣ ዩጎስላቪያ ፈርሷል፣ ቼኮስሎቫኪያም እንደዚሁ ፈርሷል። የፈረሱት ደግሞ ከአንድ ወጥነት ስርዓት ወደ ዲሞክራሲ ለመሻገር ሙከራ ሲያደርጉ ነው የፈረሱት። የናይጄሪያን ጉዳይ ስንወስድ ናይጄሪያ ራሱ በአንድ ሚሊዮን የሚቆጠር ህይወት ከቀጠፈ በኋላ ነው የአገር መፍረት የተረፈው የማሊ ፌዴሬሽንም ብንወስድ ብዙ ህይወት ነው የወሰደው የኢትዮጵያ ፌዴሬሽን ከኤርትራ ጋር የነበረው ራሱ ብዙ ችግር ካመጣ በኋላ ወደ ኤርትራ መገንጠል ነው የወሰደው ስለዚህ እነኚህ ምሳሌዎች አላግባብ ነው ሁል ጊዜ ኮት የሚደረጉት ለምንድን ነው እነኚህ ሀገሮች የፈረሱት ህብረ ብሔራዊ ፌዴራሊዝም በመከተላቸው አይደለም የፈረሱት ህብረ ብሔራዊነትን በመከተላቸው ሳይሆን ህብረ ብሔራዊ ፌዴራሊዝምን የሚቃወሙ ኃይሎች ቴንደንሲው ወደ አንድነት እንዲመጣ በተደረገ ጫና ነው የፈረሱት ማለት ነው። ለምሳሌ ሶቪየት ዩኒየን እንዴት ነው የፈረሰው የሚለውን አንድ ምሳሌ ብቻ አንስተን እኒ የዩጎስላቪያን ጉዳይ እንደዛው ነው። የሶቪየት ዩኒየን ብንወስድ ምሳሌ አሁን በአስራ ዘጠኝ ዘጠና አንድ ፌዴሬሽኑ መፍረስ ሲጀምር በዛን ጊዜ የነበሩ መሪ ጎርባቸው የፌዴራል ራስን ማስተዳደር መብት ለማስከበር ሲንቀሳቀሱ በሳቸውን ከስልጣን ለመፈንቀል በተደረገ ግጭት ተከትሎ ነው መፍረሱ የመጣው። ዩጎስላቪያንን ንውሰድ ዩጎስላቪያን ብንወስድ ራሱ የዩጎስላቪያ መፍረስ ሰርቢያኖች ዶሚኔት ስለሚያደርጉ እነሱ ባደረጉት እንቅስቃሴ በሌሎች የዩጎስላቪያ ሪፐብሊካኖች ላይ ባሳረፉት ጫና ነው ከዛ የወጣ ውጤት ነው። ሰርቢያኖች ያመጡት የዶሚኔሽን እርምጃ ወደ አንድ ወደዛ አንሄድም። መልቲናሽናል ፌዴሬሽን ወይ ደግሞ ህብረ ብሔራዊ ፌዴራሊዝሙ በትክክል እንዳይተገበርና ነፍስ እንዳይዘራ ዲሞክራሲያዊ እንዳይሆን ባደረጉት ጫና የዶሚኔሽን ጫና ነው የፈረሰው እንጂ ህብረ ብሔራዊ ፌዴራሊዝምን ስለተከተሉ አይደለም። ስለዚህ እነኝን ምሳሌዎች አንድ በአንድ ወስደን ወደ ኢትዮጵያ ማምጣቱ ስህተት አለበት ምክንያቱም ህብረ ብሔራዊ ፌዴራሊዝም አለመሞከሩና በትክክል ስራ ላይ አለመዋሉ ብዙ ሀገሮችን ያፈረሰው እንጂ ህብረ ብሔራዊ ፌዴራሊዝምን መከተል አይደለም ለማለት ቀደም ሲል ዶክተር ሳና ያነሱትን አንዳንድ ነጥብ ር እንጋራለሁ ለምሳሌ እዚህ የጎሳ ፌዴራሊዝም የሚለው ተገቢ አባባል አይመስለኛል ለምንድን ነው ጎሳ የሚለው በአንድ ብሔረሰቡ ውስጥ እንደዚህ ንዑስ የሆነ ክፍል ነው ሶስተኙ የኢትዮጵያ ብሔረሰቦች ውስጥ የጎሳ አደረጃጀት አለ፣ የረብ ያለ በማህበረሰብ ውስጥ የሚገኝ ሲሆን ብዙ ጊዜ የጎሳ ፌዴራሊዝም የሚለው የሚነሱ ሰዓቶች ፌዴራሊዝም ተገቢ አይደለም፣ በማንነት መደራጀት ተገቢ አይደለም ከሚል እሳቤ በመሆኑ ዶክተር ኢታና ያለውን ሙሉ በሙሉ ስማማለው። የጎሳ ፌዴራሊዝም የሚለው የሚያስኬድ ነው። ህብረ ብሔራዊ ፌዴራሊዝም ኢትዮጵያ ፌዴራሊዝም የሚለውም ትንሽ አስቸጋሪ ህገ መንግስት ስም ስንመለከት ብሔር፣ ብሔረሰብና ህዝብ ነው የሚለው። የብሔር ማንነትን በተመለከተ በምስራቁ ሶሻሊዝም ፕራክቲስ ያደርጉ ከነበሩት ሀገራት ልምድ በመውሰድ በተለይ ሶቪየት ህብረት ላይ የነበረው ሰፋ ያለ ውይይት እና ጆሴፍ ስታሊን የሶቪየት መሪ የብሔር ማንነትን በተመለከተ የጻፉ ከፍ ያለ ተጽዕኖ ነበረ በኢትዮጵያ የብሔር እንቅስቃሴ ወይም ደግሞ የተማሪዎች እንቅስቃሴ ላይ ከዛ በመመታት ነው። በመንግስታችንም ላይ ራሱ የብሔር ማንነትን የተመተነበት መንገድ ራሱ የጀሶ ስታሊን ኢንደርኔሽን በመንግስት ውስጥ ራሱ የገባ ይሄ፣ እኔ ብዙም ነገሩ ምንድን ነው? የዚህ አንድ ሀገር አደረጃጀት ፌዴራሊዝም ማለት የመንግስት ቅርጽ ነው። የመንግስት ቅርጽ በራሱ ጥሩ ነው፣ በራሱ መጥፎ ነው ማለት አይቻልም። እንደነ ዩናይትድ ኪንግደም ብሪታንያን የመሳሰሉ ሀገራት የሚከተሉት አህዳዊ የመንግስት ቅርጽ ነው። አህዳዊ የመንግስት ቅርጽም ሆኖ በውስጣቸው ያሉ የተለያዩ ማህበረሰቦች እንደ ስኮትላንድ ያሉት፣ እንደ ዌልስ፣ ሰሜን አየርላንድ ያሉት ሰፋ ያለ ራሳቸውን የማስተዳደር መብት ሰጥተዋቸዋል። ይህ እንግሊዝ ዲሞክራሲ ካደላች ማለት አይቻልም። አህዳዊም ሆኖ አንድ ሀገር ዲሞክራሲያዊ ሊሆን ይችላል። ፌዴራልም ሆኖ ደግሞ ዲሞክራሲያዊ ላይሆን ይችላል። ለምን የሶቪየት ፌደራሊዝም ወደቀ፣ የዩጎዝላቪያ ፌደራሊዝም ወደቀ ሲባል በጣም ብዙ በርካታ ትንታኔዎች አሉ። ታሪክን ወደኋላ ብንመለከት እንዲያውም አንድ አሜሪካዊ ጸሐፊ ምን ይላል? የሶቪየት ፌዴራሊዝም ነው የነበረ። የሶቪየት ፌዴራሊዝም ከአመሰራረቱ ጀምሮ በኮሚኒስት ፓርቲው አመራር ና ተጽዕኖ የተመሰረተ ና በነሱ የኮሚኒስት ፓርቲ የበላይነት በምስጢራዊ ፖሊስ ጠባቂነት ለረጅም ዘመናት የቆየ ሰው ነው። ሚስተር ጎርባቸው መጥተው ከሬስቶሪካ ና ይሄ ግላስ መስት የተባለው ዛን ጊዜ ለውጥ በሚያደርግበት ጊዜ ዋናው መዋቅሩን የያዘው በኃይል ስለሆነ ያ ኃይል በሚመጣ ጊዜ ሶቪየት ፌዴራሊዝም ፈረሰ የሚሉት አባባል አላቸው። እኔ ዋና ጉዳይ የሚመስለኝ እነዚህ ፌዴሬሽኖች ለመፈረሱ ሳይሆን እነሱ ስለፈረሱ የኢትዮጵያ ፌዴራሊዝም ኢትዮጵያ መስረት አደጋ እያዙ ዛፋል የሚለው አይነት ውይይት ሳይሆን አሁን ባለንበት ሁኔታ ኢትዮጵያ የፌደራል ስርዓት ከመሰረተች ወደ ሀያ አምስት አመት፣ መጀመሪያ ላይ አስራ ዘጠኝ ሰማኒያ ሶስት መንግስት ለውጥ በኋላ ሰፋ ያለ የራስን በራሱ ማስተዳደር መብት የሰጠ መዋቅር ነበረ። ከዚ ህገ መንግስት የወጣ ራሱን በራሱ ማስተዳደር መብት የሰጠ ህገ መንግስት ነው ያለ። ይሄ ህገ መንግስት የተግባር ነው ያለ ጉድለቶቹ ምንድን ናቸው? ጥንካሬዎቹ ምንድን ናቸው? እንዴት ነው የሚሻሻለው? ለምንድን ነው አሁን እንደዚህ ሀያ ሰባት ዓመታት እንግዲህ ኢህአዴግ ኢትዮጵያን አስተዳድሯል። በአብዛኛው ሀገር ተጽዕኖ ቢኖር ሰላምና ቀጥታ ማስጠበቅ ችሎ ነበረ። የነበረው የአደረጃጀት አሁን በርካታ በተለያዩ ቦታዎች ላይ ግጭቶች አሉ። የቀጥቶ ሁኔታ አፍ ሆኗል። ይሄ ለምን ሆነ? የኢትዮጵያ ፌዴራሊዝም እስካሁን እየተራመደ ቆይቶ ለምንድን ነው አሁን Kovuşa dağıtma. Kovuşa dağıtma, bu anın ne e ne görüş yani... olarak. yani. bir maçı, ne görüş müdür maçı? ጥቁርና ነጭ አይደለም ይመስለኛል። ነገሩ ነገሩ ጥቁር አይበር በእንግሊዝኛ ወይም ደግሞ ይሄ ወይም ሌላ አማራጭ ሳይሆን ያለው የተሰ ዘረጋው ስርዓት አለ። ይሄ ስርዓት ብዙ ደጋፊዎች አሉ። ይሄ ስርዓትን የሚተቹ ተቃዋሚዎች አሉ። የግድ ከዚህ ስርዓት ወሰን ወደ ሌላ ስርዓት እንሄዳለን የሚል አይነት ሳራሆን ዚት መሆን አለበት። ይህ ስርዓት ችግሮች ምንድን ናቸው ማውጣት ተገኝ ይመስለኛል። መስመር ላይ አሉ ጠያቂ ሄሎ። አቤት አለሁኝ። እሺ። ጤና ይስጥልኝ። ማለበል ጴጥሮስ ነኝ ከቨርጂኒያ። እሺ፣ ጥያቄውን ያቅርቡ አቶ ጴጥሮስ። እናመሰግናለን። ስለ ተሳትፎ ስላሳተፋችሁኝ እኔም አመሰግናለሁ። የመጀመሪያው ጥያቄ ምንድን ነው፣ ይሄ የፌዴራሊዝም ጉዳይ የኢትዮጵያን ሕዝብ ይህን ያህል ማያግባባ ነገር ሆኖ አይደለም፣ ለብዙ ነገር የተዳረግ ነው። ግን የፌዴራሊዝም በጎሳ ላይ ወይ በጎጥ ላይ የተመሰረተ መሆኑ ነው ይህንን ታዲያ የእኛ ምሁራኖችም ሆኖ የፖለቲካ ሰዎች እንዴት መጣ ወደ ኢትዮጵያ ሩት ኮዙ ማለት መሰረቱ ማን ነው የጻፈው? ጥሩ አይምሮ ያለው ሰው ነው የጻፈው ይሄንን፣ ወይስ የጻፈው ፓርቲ ይሄንን ፌዴራሊዝም ሊጠቀምበት ራሱን ለረጅም ጊዜ መንግስት ሆኖ ለመግዛት እንዲመቸው ብሎ ሊጠቀምበት ነው ወይ የጻፈው ብለው የሚመራመሩ ሰዎች የሉ። ስለ ጎሳ በደንብ አድርጎ የተደነገራቸውና ሊቀየሩ የማይፈልጉ ሰዎች ናቸው አሁን በስልጣን ላይ ያሉት፣ እና ይሄንን ለመቀየር አስቸጋሪ አይሆንም ወይ እነሱ ካሉ ድረስ በስልጣን ላይ? ሌላ ሁለተኛው ጥያቄ ደግሞ መቼ ነው ህዝቡን በዚህ ጉዳይ የፖለቲካም ሰዎች እናንተም በዚህ ጉዳይ ላይ ምርምር ያደረጋችሁ ሰዎች ህዝቡን መኮነን የምትተውት ለምን? ህዝቡ እንደ ህዝብ የኢትዮጵያን ዘጠና ፐርሰንት አይቻለሁ። ወደዚህ ሀገር ከመምጣቴ በፊት ህዝቡ ችግር የለበትም አብሮ ለመኖር ግን፣ የሆኑ ከባክግራውንድ ያሉ አሉ እና እነኚህን ሰዎች መከላከል የሚቻለው የህዝቡ አብሮ የመኖር ተስፋና ፍላጎት እስካለ ድረስ ለምንድን ነው የፖሊሲ ለውጥ ለማድረግ የማይኬ ነው? ይሄ ነው ጥያቄ። አመሰግናለሁ። ዶክተር ኢታና እሺ፣ አመሰግናለሁ። መጀመሪያ የቀድሞ ጥያቄ ላይ ሀሳብ ልሰጥ ነበረ። አሁን እንትኑ ሁለቱም ጥያቄዎች በሆነ ደረጃ ስለሚገናኙ ሁለቱም ላይ ሀሳብ መስጠት ይቻላል። ሁለቱ ጥያቄዎች የሚገናኙበት አንድ ቦታ ምንድን ነው? የኢትዮጵያ ህብረ ብሔራዊ ፌዴራሊዝም የልሂቃን ግኝት ነው የሚል አስተሳሰብ ያለበት ጥያቄ ነው። በነገራችን ላይ ኢትዮጵያ አሁን ያለችበትን ህብረ ብሔራዊ ፌዴራሊዝም ለቅንጦት ይሄ ይመቸኛል ብላ መርጣ አይደለም የገባችበት የገባችበት እንደ አገር እንዴት ልቀጥል ይሄ አገር ይፈስ ወይስ ወደ ፊት ይቀጥል የሚል ምርጫ ሲመጣ የሚያስቀጥል መንገድ ብቸኛውና አማራጭ ያለ መንገድ ይሄ ሆኖ ነው የተመረጠው። ከችግር አንጻር ማለት ነው። ከሀገሪቷ ታሪካዊ አመጣጥ የህዝቦች ታሪካዊ ጥያቄ እይታ ውስጥ ገብቶ ኢትዮጵያ በነፃ አውጪዎች ጦርነት ውስጥ ይገብታ መግቢያ ሲጠፋት እንደዚህ ነው አብረን መኖር የምንችለው ህብረ ብሔራዊ ፌዴራሊዝም ነው የሚመቸኝ ብላ ካለፈችበት ታሪካዊ መንገድ አንጻር እንደ ሀገር ለመቀጠል ያለው ምርጫ ይሄ ብቻ ስለሆነ ነው እንጂ ይሄ የልህቃን ግኝትም አይደለም፣ የምቾትና የቅንጦት ጉዳይም አይደለም። ትሕትና ያስፈልገናል። ይሄንን ስርዓት ስንጠራ ህዝቦች ናቸው በዚህ ስር የተደራጁት። ስለዚህ ህዝቦች ስለሆኑ አሁን ጎሳ ብለን የምንጠራው ማንን ነው? እስኪ ህዝብ በጣም ትላልቅ ህዝብ ነው ያለው እና ለህዝቡ እንኳን ሲባል ስሙን የህጋዊነቱን ነገር ወደ ጎን ብንተው ራሱ ህዝቡን ለማክበር ሲባል ይሄ ጎሳ የሚባል ቃል ትተን ህዝብ እንኳን ብንል ብሄሮች ብንል ያምርብናል፣ ለመተባበርም ጥሩ ነው። ይሄ ነገር አሁን ወንድሜ ያቀረበውን ጥያቄም ጋዜጠኞችን ስትጠቀሙ ይህንን እንድታስተካክሉ ሀሳብ ደግሜ ማለት ነው። ስለዚህ ዛሬም ቢሆን ዛሬም ቢሆን እነኚ የብረ ብሔራዊ ፌዴራሊዝም ስርዓቱ ያለበት ችግር ምንድን ነው ብሎ መርምሮ ያሉትን ችግሮች ማስተካከል እንጂ ወደ ድሮ እንመለሳለን ብሎ የጥቂት ሰዎች ፍላጎት አድርጎ ባቅረቡ ትክክል አይደለም። የህዝቦችን ፍላጎት አድሬስ የሚያደርግ ነገር ስለሆነ ማለት ነው። እሺ ዶክተር ኢታና ብዙውን ጊዜ የጥቂት ሰዎች ፍላጎት ተደርጎ የሚታየው ይሄ ነገር ኢትዮጵያውያን በአጠቃላይ አሁን ከመቶ ሚሊዮን በላይ ኢትዮጵያውያን አሉ። ሰማኒያ ሚሊዮን በነበረበት ጊዜ ነው ህብረ ብሔራዊ ፌዴራሊዝም ስራ ላይ የዋለው። ህዝቡ አልተጠየቀም። የተወሰኑ ብሔሮችን ወክለው የተሰበሰቡ ሰዎች ነድፈው የሰጡት ነው ለህዝቡ የሚል አንድ አመለካከት አለ። ሌላ ደግሞ ከነጭራሹ በወቅቱ አማራ በብሔሩ ስላልተደራጀ አማራን አይወክልም። አማራ አልተጠየቀም በዚህ ጉዳይ። ኢትዮጵያ በምን አይነት የፌዴራላዊ ስርዓት ትዋቀር የሚለው ውስጥ የአማራ ሀሳብ የለም የሚሉ አሉ። ሰው ጋር ልቆይ፣ ባጭሩ ይታናቅ አጠር አርገው እሺ፣ ህዝብ አልተጠየቀም ለሚባለው ህገ መንግስት እንግዲህ የትም ሀገር ድራፍት ጽፈው ረቂቅ የሚያቀርቡት እውቀቱ ችሎታውና ክህሎቱ ያላቸው ሰዎች ናቸው። ከዛ በየደረጃው ምክክር የሚካሄድበትና የሚጸድቅ አገራዊ የሆነ ዶክመንት ነው። በዛን ጊዜ እንግዲህ አቅም በፈቀደ መልኩ የተወሰነ ቦታ ላይ ሊሆን ይችላል። ሊሚቴሽንም ሊኖርበት ድክመትም ሊኖርበት ይችላል። አደረጃጀቱ ላይ ግን ህዝብ አልተሳተፈም የሚያስብል ነገር አይደለም። ህዝብ ተሳትፏል። በምን መልኩ ተሳተፈ? ሊሂቃኑ ተሰባስበው ስላደረጉት አንዳንዶቹ እንደውም ህወሀት እና የኦሮሞ ነጻነት ግንባር ሰነድ ነው ነው የሚሉት። በጣም የሚገርመው ነገር ህወሀትና ኦነግ ቢስማሙ ኢትዮጵያን ይሄን የሚያክል አገር የሚያስተዳድር ዶክመንት ጽፈው ካወጡ እሱ ጥሩ ነገር ነው። ነገር ግን ብሄሮችና ብሔረሰቦች ህዝቦች ጥያቄ መሰረታዊ የሆነ ጥያቄ አድሬስ ስላደረገላቸው ነው ህዝቦች እሺ ብለው ደስ ብሏቸው የተቀበሉት። ለምሳሌ ኦሮሚያን ብትወስጂ በዚህ ህገ መንግስት ላይ ሲዳማንም ብዙ ብሔሮች ደቡብ ያሉትንም ብሔሮች ብትወስጂ አተገባበሩ ላይ እና ኢህአዴግ የተከተለው ፖሊሲ ላይ ሰዎች መጎዳታቸው ሰዎች መገደላቸው መዘረፋቸው ላይ ነው ችግር እንጂ ህብረ ብሔራዊ ፌዴራሊዝሙ የህዝቡን ጥያቄ አድረስ ያደረገ ጉዳይ እንጂ የህወሀትና የኦነግ ግኝት አይደለም። ህወሀት ሊዲንግ ሮል ተጫውቷል። አዎ፣ በትክክል ሊዲንግ ሮል ተጫውቷል። ምክንያቱም በጠመንጃ አሸንፈው ከመጡ ቡድኖች ውስጥ አንዱና ትልቁ ቡድን ነበረ። ኦነግም ተሳትፎበታል ነገር ግን የነሱ ነው ብሎ ይሄንን ዶክመንት ወደ ጎን መግፋቱ ትክክል አይመስለኝም እኔን። ምክንያቱም የህዝቦችን ታሪካዊ ጥያቄ አድረስ ያደረገና ሀገሪቷን ከጦርነት የገላገለ ቢያንስ ቢያንስ እስከ ዘጠና አንድ እስከ ኢትዮጵያ አቆጣጠር ሰማንያ ሶስት ድረስ የነበሩ ጦርነቶችን ያስቀረ ዶክመንት ነው። አማራ የለበትም ላልሽው ጥያቄ በሰፊው የሚሰማ ጥያቄ ነው። በነገራችን ላይ አማራም በዛ ጊዜ ነበረበት። በትክክል ነው የነበረበት። አሁን ያሉ ትላልቅ ቦታ ላይ የደረሱ ባለስልጣኖችን እዛ ላይ የተሳተፉ ሰዎችን ሊስት አውጥተሽ ብታይ አሁን ትላልቅ ቦታ ላይ ያሉ የቢያደን ባለስልጣናት የተሳተፉበት ሁኔታ ነው ያለው። አንድ ሁለተኛ ደግሞ በዛን ጊዜ በአማራ ስም የሚንቀሳቀስ ፓርቲ ስለሌለ ነው እንጂ አሁን የአማራ ክልል ተብሎ የሚታወቁ ቦታዎች ጎጃም፣ ጎንደር፣ ሰሜን ሸዋ፣ ወሎ ሁሉም ቦታዎች ሌሎቹ ክልሎች የላኩትን ያክል ሰዎች ልከው ሀሳባቸውን ሰጥተው ተከራክረው እዛውን ተሳ ዶክተር አስናቀ እድል ልሰጥ ፈለግኩኝ። እስካሁን በተነጋገርነው ላይ ዶክተር አስናቀ አንድ ሌላ ጥያቄ መስመር ላይ ያሉ ከጅቡቲ የእሳቸውን ጥያቄ ላሰማሁትና እስካሁን በተነጋገርነው ላይም አመለካከትዎን ይስጡኝ። ጤና ይስጥልኝ። የጅቡቲ አድማጫችን ጥያቄውን ያቅርቡ። እሺ የኢትዮጵያ ፌዴራል አሁን እየተካሄደ ያለው ፌዴራላዊ አስተዳደር ከብሔር የወጣ የዜግነት ፌዴራላዊ ስርዓት ሊሆን የማይችልበት ምክንያቱ ምንድን ነው ነው? የኢትዮጵያ ፌዴራላዊ ስርዓት የዜግነትን ከተተ ፌዴራላዊ ሳይሆን የዘር ተኮር ወይንም ልሂቃኖችን የሚያጎለብት ነው ብዬ ነው ማምነው ይሄንን የዘር ተኮር ፌዴራሊስት ዜግነት ደረጃ ለማድረስ እንባይጣርበት ወይንም ወደዛ የማይገፋበት ምክንያቱ ችግሩ ምንድን ነው ነው የእኔ ጥያቄ። እሺ፣ በጣም አመሰግናለሁ አቶ ሞክሪያ ከጅቡቲ። ዶክተር አስና አመሰግናለሁ ይሄን እድል ስለሰጣችሁ። እሺ፣ ዶክተር አስናቀ የመጀመሪያው ይሄ የውክልና ጥያቄና ህገ መንግስቱ በሚወጣበት ጊዜ የነበረ ሁኔታ ምንድን ነው የሚለው እኔ ውክልናን ዲሞክራሲ ጋር ነው። ውክልና እንዴት ነው የሚመነጨው? ከምን ይመነጫል? አሁን ምንድን ነው የተለያዩ የፖለቲካ ኃይሎች እኔ ይህም ብሔር ብሔረሰብ ወይም ህዝብ ወክዬ የምንቀሳቀስ ነኝ እኔ ካልተሳከፍኩኝ ይህ ህዝብ አልተሳከፈም ይህ ብሔረሰብ አልተሳተፈም የሚባል አይነት እሳቤ በሰፊው ይንጸባርቃል። ይሄ ግን ተገኝ የሆነ የውክልና አስተሳሰብ አይመስለኝም። ውክልና የሚመነጨው ከዲሞክራሲ ነው። ከዲሞክራሲያዊ ምርጫ ነው። አንድ ፓርቲ ህዝብ ወክሎታል የሚባለ ነጻ፣ ፍትሀዊ ተአማኝ የሆነ ምርጫ ተደርጎ ከዛ ምርጫ ድምፅ አግኝቶ የዚህ ህዝብ ወኪል ነኝ የዚህ ማህበረሰብ ወኪል ነኝ የሚል አይነት ነገር በሚያንቀሳቀስበት ጊዜ በደማጭነት ሊኖረው ይችላል። ቅቡልነት ወይም ለጅትነት ሊኖረው ይችላል። የዚህ አስራ ዘጠኝ መቶ ሰማንያ ሶስት የደርግ መንግስት ውድቀት በኋላ የተደረገ የህገ መንግስት ማውጣት ትልቁ ችግር ምንድን ነው የሚለው አዲስ የፖለቲካ መስርዓት ወይም ኦርደር ሲዘረጋ ምንድን ነው የሆነው? አሸናፊዎች ናቸው። ኢህአዴግ በህወሓት መሪነት የሀገሪቷ ስልጣን ጨበጠ። ኦነግ የዛን ጊዜ ተሳታፊ ነበረ። በአብዛኛው እንግዲህ ሂደቱ እናስታውሰዋለን። እንዴት የሽግግር መንግስት እንደተቋቋመ፣ እንዴት የተለያዩ የብሔር ድርጅቶች አንዳንድ ቦታዎች ላይ እንዲያውም በብሔር እንቅስቃሴ ባልነበረባቸው ቦታዎች ላይ ሁሉ በአጭር ጊዜ ውስጥ የብሔር ድርጅቶች ተቋቁመው በተወካዮች ምክር ቤት መቀመጫ፣ ከዛ በኋላ ህገ መንግስት የሚረቀቅበት ጊዜ ተከምብሎ ተፋ ያለ ውይይት ሰጥቶ መቀበል ሂደት አልነበረውም። አንዱ ትልቁ ችግር ምንድነው? ኢህአዴግ የራሱ ፕሮግራም ነበረው። በብሔር የመደራጀትን ጥያቄ፣ ኢኮኖሚ ፖሊሲ፣ ሌሎችንም ገና ከጥቅስ ጊዜ ጊዜ ጀምሮ ያንጸባርቃቸው የነበሩት በዚህ ውጭ ሌላ መፍትሄ የለም፣ በዚህ ነገር ላይ አንደራደርም የሚለው ነገር የፖለቲካ ፕሮግራሙ ነው። ወደ ህገ መንግስትነት ይሄዳል። አሁን ትልቁ አጣጭ ውስጥ የሚገባ ነው ይመስለን የህገ መንግስት ሲቀረስ ኢህአዴግን የፖለቲካ የበላይነት ሳ የተቀረጠ አብዛኛዎቹ ነገሮች ዝርዝር የህገ መንግስቱን አንቀጾች በምንመለከትበት ጊዜ ህገ መንግስቱ እና መዋቅሮቹ፣ ቁልፍ የሆኑ መዋቅሮቹ አንድ የፖለቲካ ፓርቲ ስልጣን ላይ ወጥቶ የራሱ ወታለ በተለም እንደ ኢህአዴግ አለ ድራዘምን የሆነ የፓርቲ ዲስፕሊን አለ በፓርቲ ውስጥ ነገሮችን እንደ ድርጅት ጠቅሎ የሚሰራ የፖለቲካ ድርጅት ስልጣኑ ካልያዘ ተቋሞቹ ራሳቸው ነፃ ሆነው ሊንቀሳቀሱ የሚችሉ አይነት ሆነ አደለም። የተጠረጩ ትዝታ በላቸውንና እንግዶቿን እናመሰግናለን። እንደተከታተላችሁት ተከታተላችሁት ዝግጅቱ አላበቃም። ቀሪውን በመጪው ሳምንት ይዘን እንቀርባለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም በአህዱ ራዲዮ 94.3 ኤፍኤም ላይ በቀጥታ ታገኙናላችሁ። በነገራችን ላይ አዲስ ስለተጀመረው ስርጭታችን አስተያየቶቻችሁን እንድትልኩልን በትህትና እንጠይቃለን። በኢሜይል ሆን አት ቪኦኤ ኒውስ ዳት ካም፣ በነጻው የመልእክት መቀበያ ስልካችን 202205 9942 የውስጥ መስመር 14 ላይ ላኩልን። በቅድሚያ እናመሰግናለን። አሁን ለምሽቱ ወደ ተሰናዳው ቅንብር ከማለፋችን በፊት እዚህ ጋር አንድ ሙዚቃ ጋብዘሽ ምን አለ ብታሳርፊያቸው አድማጮችን እያለኝ ነው። ንጉሱ ሙዚቃ የመረጥክ ይመስለኛል። ምን ይዘህልናል? ቆንጂት፣ ሙዚቃ የመረጥኩት ዛሬ እንደተለመደው ከሀገር ውስጥ ሳይሆን ወጣ ያለ ነው። ወደ ምዕራብ አፍሪካ ተጉዘናል። ማማኒ ኬይታ ትባላለች ከማሊ fanty world. ካለን ሰዓት አንጻር የሚበቃ ይመስለኛል። ግሩም ዜማ ነው የመረጥከው ንጉሱ። ማማኔኬታ አልከኝ? አዎ ግሩም ዜማ ነው ማማኔኬታ። እናመሰግናለን ንጉሱ፣ ይልመድብህ። አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ወደ ውይይቱ ይሆናል የምናልፈው። የሲዳማ የክልልነት ጉዳይ በቀጣዩ ውይይት ይዳሰሳል። የሲዳማ ዞንን የክልልነት ጥያቄ ተከትሎ ከትናንት በስቲያ ሐሙስ አንስቶ በተቀሰቀሰ ግጭት የበርካታ ሰዎች ሕይወት በጠፋበት ድንገት በክልሉ የተለያዩ አካባቢዎች ያለውን የጸጥታ ሁኔታ፣ የግጭቶቹን መንስኤና ዘላቂ መፍትሄዎችን አስመልክቶ የተካሄደ ውይይት ይሆናል። ተከታዩ የፕሮግራሙ አዘጋጅና አቅራቢ አሉላ ከበድ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል። ጀኔ ወልደማኔል ይባላለው። የሲዳማ አርነት ንቅናቄ በሺ ዘጠኝ መቶ ሰባዎቹ የተመሰረተው ከመስራቾቹ አንዱ ነኝ። በአሁኑ ጊዜ እዚህ ጀኔቫ ነው የምኖረው። በፋይናንሻል ሴክተር ነው የምሰራው። በቅርቡ ደግሞ በሀገር ቤት የሚሆነውን በተለይ በዚህ ክልል ጥያቄ የስዳማ ህዝብ የሚያነሳውን በቅርብ እየተከታተልን ከህዝቡም ጋር አብረን ነው የምሰራው። ሽመልስ ኬታንጮ እባላለሁ። እኔም ደቡብ አካባቢ ያል ነኝ ደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት የሚባለው ፓርቲ ሊቀመንበር ነኝ። ደቡብ አካባቢ ያለውን ፖለቲካዊ፣ ኢኮኖሚና ማህበራዊ እንቅስቃሴዎችን በቅርበት ከታተላል። ፍስሀ አስፋው እባላለሁ በአዲስ አበባ ዩኒቨርሲቲ የሶሲዮሎጂ አስተማሪ ነበርኩ። ከዛም በውጭ ጉዳይ ሚኒስቴር፣ አብዛኛውን ግን ለአንድ አስር አመት ያህል በኢትዮጵያ ብሔረሰቦች ኢንስቲትዩት የኢትዮጵያን ብሔረሰቦች እየዞሮ ከሚያጠኑት ቡድን ጋራ በስፋት የተሳተፍኩ ነኝ። አሁን ግን በግሌ ስለ ኢትዮጵያ ሁኔታ፣ ስለ ህገ መንግስቱ፣ ስለ ብሔረሰቦች ማንነት እና ምንነት በምጠየቅበት ጊዜ እናገራለሁ። ስለ ኢትዮጵያ ብሔረሰቦች ምንነትም መጽሐፍ ጽፌአለሁ። እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። ሰሞንኛ አነጋጋሪ ጉዳይ ነው። ለዚህ ውይይት ምክንያት የሆነን የሲዳማን የክልል ጥያቄነት ተከትሎ በአሁኑ ሰዓት በሀዋሳና በደቡብ ክልል በሚገኙ ሌሎች ከተሞችና የገጠር አካባቢዎች ጭምር ግጭቶች እየታዩ ውጥረት የጸጣ ስጋት የሰፈነበት ሁኔታ ነው የሚታየው። እስኪ በያላችሁበት የአካባቢውንም ሆነ የአጠቃላይ የኢትዮጵያን ፖለቲካ ይዞታና የዕለት ተዕለት ሁኔታ እንደሚከታተል ሰው አሁን ያለው ሁኔታ ምን ይመስላል? እናንተ እስከ ተረዳችሁት እስከ ገባችሁ ድረስ አቶ ደጀኔ ከርሶ ልጀምረው። ይሄ የሲዳማ ህዝብ ጥያቄ የጀመረው ቆይቷል። ቅድም በመግቢያ ራሴን ሳስተዋውቅ እንዳልኩት የሲዳማ ህዝብ ጥያቄ ራሴን በራሴ ማስተዳደር የጀመረው በትጥቅ ትግሉ በሰባዎቹ አመተ ምህረት ነበረ። ከዛ በኋላ የደርግ ስርዓት ሲወገድ የሽግግሩ መንግስት አባል ድርጅት ነበረ የሲዳማ አርነት ንቅናቄ። ከዚያም በዚያን ጊዜ ያው በክልል ስምንት ከገዲኦና ከአማሮ ጋር የሲዳማ ህዝብ በክልልነት ተደራጅቶ ነበረ የነበረው ያንን ከሁለት አመታት በኋላ የአቶ መለስ መንግስት ህዝቡንም ምንም ሳያማክሩ ይህንን ክልል አፍርሰው በደቡብ ክልል ውስጥ ያለ ህዝቦች ፍቃድ ስላደረጉ ይሄ የማንነት ጥያቄ በጣም ጎልቶ እየመጣ ብዙ ችግሮችን አስተከትለዋል። ብዙ ህዝብ ታስረዋል። በዛ ተቃውሞ የሎቄ ጭፍጨፋ የሚታወስ ነው። ከዛ አልፎ እንግዲህ የአብይ መንግስት ወይም የአሁኑ ለውጥ በሚመጣበት ጊዜ መጀመሪያ አብይ ወደ ሲዳማ አካባቢ ነው የመጡት። ህዝቡን ሌላ ጥያቄ አላቀረበም። ይሄንን ለአመታት ሲንከባለል የነበረውን ጥያቄ ነው ያስቀመጡት። እሳቸውም በመልካም አይተው ይሄ ጥያቄ ህገ መንግስቱ የሚፈቅድላችሁ ነው፣ እኔ መቃወመው አይደለም፣ እኔ ብቻዬን ልሰጠውም የሚችል አይደለም ግን ተነጋገሩና፣ ህጉን ተከትላችሁ ነው በሚል ያንን መሰረት ይዘው ነው ይሄንን በክልል በዞን ምክር ቤት ሁሉ አስወስነው አምጥተው አሁን ወደ ደረስንበት ደረጃ የደረሰው እና አሁን መጨረሻ ላይ የሆነው ሁኔታ እርግጥ የመምታታት ሁኔታ ተፈጥሯል። ይሄ ጥያቄ እስከ ምርጫ ቦርድ ከደረሰ በኋላ ምንም መልስ የለም። ሁለቴ ሶስቴ ህዝቡ ሰላማዊ ሰልፍ አድርጎ ጥያቄ ሲያቀርብ ምንም መልስ አልነበረም። በዚህ መካከል እንግዲህ አንድ አመት ሲሆን በዛ አካባቢ የነበሩ ወጣቶቹም ህዝቡም እንዴት ነው የሚል በጣም ብዙ እንትን እያለ እናውጃለን የሚል ሀሳብ መጣ። ይሄ ሀሳብ እርግጥ በተወሰኑ አካባቢዎች ቢንሸራሸርም ይሄ ትንሽ ከህጉ አንጻር ትንሽ የሚያጠያይቅ ነው። እንዴት ዝም ብሎ አንድ ክልል ያለ ፌዴራል መንግስቱ ሪፈረንደምም ሳይደረግ ይሆናል? የሚል ብዙ ክርክር በእኛ ውስጥም ይሆን ነበረ። ሆኖም ይሄ ሁሉ ሆነ እያለ ያለፈው ጊዜ የደህደን ስብሰባ ዝግ ስብሰባ አድርገው፣ ከዛ የዞኑም የክልሉም ፕሬዚደንት እዛ ከስብሰባው ከስብሰባ እንደመጡ ጥሩ ዲል ይዘን መጥተናል፣ ለሲዳማ ህዝብ ደህደን ሙሉ ሙሉ ፍቃደኝነቱን ሰጥቷል እና በአምስት ወር ጊዜ ውስጥ ሪፈረንደም እንደሚደረግ የሚል መልካም ዜና ይዘው መጡ። በዛ ህዝብ ደስተኛ ነበረ። ያው ወዲያውኑ ምርጫ ቦርድን መግለጫ ሰጠ። በአምስት ወር ይሄን አረጋለሁ አለ። እዛ ላይ ግን ወረቀቱ የደረሰኝ በህዳር ነው የሚል ነገር መጣ። ያ ትንሽ እርግጥ ግልጽ አልነበረም። ማን ነው ይህን ያለው? ምርጫ ቦርድ የሚለው ደብዳቤው የደረሰኝ እኔ በህዳር አስራ ሁለት ነው እና ባለፈው ዓመት የሚባለው እኔ እሱን አላውቅም እና አምስት ወር ይቀረኛል የሚል ያንን መሰረት አድርጎ ነው በዚህ ጊዜ አዘጋጃለሁ የሚል አመጣ እና ለእኛ በአጠቃላይ ለሲዳማ ህዝብ ይሄ ነገር ማይነር ነው። በአምስት ወር ውስጥ አዘጋጃለሁ የሚል ቃል ከገባ ምርጫ ቦርድ፣ የዞኑምና የክልሉም ፕሬዚደንት አብረው ሄደው ይሄን ነገር ዲል አድርገው እስከመጡ ከእነሱም ተነጋግረናል የሚል አሹራንስ ከሰጡ ድረስ ህዝቡ በተረጋጋ መልክ ያለ በመካከል የተወሰኑ ግሩፖች ይሄን እናውጃለን ክልል ነው የሚል ነገር አመጡ እና በዛም የተነሳ ነው አሁን ረብሻ ሊነሳ የቻለው። የዞኑ ምክር ቤት ይህን ነገር ክልል አላርግም የሚል አቋሙን ግልጽ አድርጎ አምስቱን ወር እንጠብቅ የሚል ውሳኔ ነበር የወሰደው። መልካም። አቶ ደጀኔ አንድ ጥያቄ አልመለሱልኝም። አሁን የገለጿቸው ዝርዝሮች ምክንያቶቹ ሊሆኑ ይችላሉ። በአጭሩ በአዋሳ ከተማም ሆነ በሌሎች የተለያዩ አካባቢዎች ዛሬ ያለውን ሁኔታ እንዴት ነው የምትረዱት? ሁኔታው እርግጥ መልካም አይደለም። በሐዋሳ አካባቢ ትልቅ ቴንሽን ነበረ የአንድ ሰው ሕይወት እንደጠፋና የመከላከያ ሰራዊት በብዛት ስለገባ ሐዋሳ ያለው ሁኔታ ትንሽ የተረጋጋ ነው የሚመስለው። ግን በዚህ በወረዳዎች በተለያዩ አካባቢዎች መጥፎ ሁኔታዎች ነው የሚታዩት። የዘረፋ አይነት ነገር በተለይ አንዳንድ ወጣቶች የክልልን ጥያቄ የሚቃወሙ ግለሰቦች ናቸው በማለት በንግድ ተቃውሞዎች፣ አልፎ አልፎ ደግሞ ከሌላ አካባቢ መጡ በሚሉዋቸው ግለሰቦች ላይ ቤት የማቃጠል ንብረት የማውደም ይሄ እጅግ እጅግ በጣም ነው እኛን ያሳዝንን መሆንም የማይገባው ነገር ነው። ይሄ እድል ከመጣ በዛ አካባቢ ለሚኖር ህዝብ እኩል ነው የሚመጣው እንጂ በጀኔሬሽን እዛ አካባቢ የነበረን ሰው በዚህ አይነት ለይቶ አንዳንድ ሁኔታዎች ሲሆኑ በእጅግ በጣም የሚያሳዝን ነው። የሲዳማም ህዝብ ይህንን አይደግፈውም። ወጣቶች የተወሰኑ ኤሌመንቶችም በዚህ ሁኔታ እጃቸው ሊኖር ይችላል እና ጥያቄውንም ወደ ሌላ ዳይቨርስ ለማድረግ የሚደረግ ነገር ስለሆነ የትግሉንም ሆነ የህዝባችንን ማንነት የሚገልጽ ነገር አይደለም እና የሆነው ነገር እጅግ በጣም አሳዛኝ ነው። መልካም የተወሰኑ አካላት እጅም ሊኖርበት ይችላል። ሁኔታውንም ወደ ሌላ ለመውሰድ ነው ያሉትን ወደኋላ ላይ ያብራሩልኛል። ወዲህ ወደ ዋሽንግተን ዲሲ ልመለስ እና አቶ ሽመልስ ልጋብዝ። አቶ ሽመልስ ቀደም ሲል አቶ ደጀኔ የገለጹትን በአካባቢው የሚታዩ ጥረት፣ በመገናኛ ብዙኃን እየተስተጋባ ያለውን ሁኔታ እርስዎ እንደተከታተሉት እንዴት ነው ያለው ይላሉ? እሺ፣ አመሰግናለሁ። በመጀመሪያ በዚህ ሰሞኑን በተፈጠረው ግርግር ህይወታቸውን ያጡና የተጎዱ ወንድሞቻችን አሉ ይለነሱ ተሰማኝና ሀዘን ልገልጽ እወዳለሁ። ያነሳውን ጥያቄ ለመመለስ የሲዳማ ጥያቄ የነበረ አሁን ወደ ሁለተኛ ጀኔሬሽን አካባቢ የተቀበለው ጥያቄ ነው የፍትህ የነጻነት፣ የእኩልነት ጥያቄዎች ከትጥቅ ትግል ጀምሮ የመጣ ነው። ስለዚህ ይሄ ጥያቄ በጣም ኢትዮጵያ ውስጥ በጥንቃቄ መያዝ ካለባቸው አገራዊ ጥያቄዎች አንዱ ሲዳማ አካባቢ ያለው ጥያቄ ነው ብዬ አምናለሁ። እኔ በበኩሌ ጥያቄው መሰረት አለው ካሉ በኋላ በጥንቃቄ መያዝ ያለበት ነው ብለዋል። ምን ማለት ነው እስኪ ያስረዱን። እሺ፣ የራስን በራስ የማስተዳደር ክልል ሆኖ የመደራጀት ጥያቄ ኢህአዴግ ሀገሪቱም የተቆጣጠረበት ጊዜ ጀምሮ ኢቭን የሲዳማ ክልሉ ምክር ቤት ለሁለተኛ ጊዜ በሙሉ ድምፅ ያጸደቀው ውሳኔ ነው። ራስን በራስ የማስተዳደር ክልል ሆኖ በፌዴራል ውስጥ የመተዳደር ጥያቄ። ስለዚህ ይሄ ጥያቄ መጀመሪያ የተወሰነው ውሳኔ ከዚህ በፊት በነበረው በኢህአዴግ በፊት ምንም በአጠቃላይ ታፍኖ በጉልበትና እንዳውም እጅ መንሻ የሚሆን አንዳንድ ደቡብ ክልል ላይም ፌዴራል ላይም ሹመቶች እየተሰጡ አልፎ አልፎ የሎቄውን ግድያም ጨምሮ ሌሎቹንም ማየት ይቻላል እና በእነዚህ አይነት ነገሮች መቆጣጠር ተችሎ ነበር የበ በፊት የተወሰኑ ሰዎች የሚያቀነቅኑት አይነት ነገር አሁን ግን እየሰፋ በሁሉም አቅጣጫ በህዝቡ በምሁራኑ በተቃዋሚውም መንግስትም ጋር ባሉት የሲዳማ ልጆች ድጋፍ ያለው ሰፊ መሰረት ያለው ጥያቄ ነው እና ያን ነገር የመናበብ ችግር የፈጠረው ነገር ነው የሚመስለኝ። እና የፌዴራል መንግስት በለውጥ ላይ ስለሆነ ነገሮቹን በጥንቃቄ ለማየት የሚሞክርበት ሂደት አለ ይሁን የሚባል ነው በተወሰነ ደረጃ ክልሉም ደግሞ ለረዥም ጊዜ ማዕከሉ ሐዋሳ በመሆኑ ምክንያት የደቡብ አካባቢ ያሉ ሌሎችም ብሔረሰቦች አብረን የገነባ ነው፣ አብረን ኢንቨስት ያደረግነው ነው እና ፍቺም ሲሆን በስነ ስርዓቱ ፍቺ መሆን አለበት የሚል ከፍተኛ ተቃውሞ ከሌሎችም ማህበረሰቦች የገጠመበት ሁኔታ አለ እና ያን በቅርበት ቁጭ ብሎ የሚያይ የፖለቲካ አይነት ውሳኔና ጥናት ትኩረት መሰጠት ነበርበት ብዬ አስባለሁ። ግን እየሆነ ያለው ነገር የማስጠናት አይነት ነገር ነው ይሄ አጥኚ ቡድን ክልል እንዲሆን ስንቱ ክልል ይሁን፣ እንዴት ይሁን የሚለውን አጥኚው ቡድን ደግሞ ምንድ ነው መረጃ እንኳን ለመሰብሰብ በየዞኖቹ ሲሄድ ከፍተኛ ተቃውሞ የገጠመው ሁኔታ ነው ያለው እና ስለዚህ ከዚህ በፊት በተለያየ ሹመቶች በጉልበትም አፍነውት የነበረው ነገር አሁን ሕዝቡ ጮቶ በአግባቡ በሰዓቱ በወቅቱ ጥያቄው ስላልተመለሰ ወደዚህ አይነት ነገር ይሄዷልና አሁን ያለው ጥያቄ እንደምታየው ሲዳማ ብቻ አይደለም። አሁን የከፋ አካባቢ እና እንደዚሁ ወላይታ አካባቢ፣ ጉራጌ አካባቢ እነዚህ እንግዲህ ሁሉም ህገ መንግስቱ በሚፈቅደው መሰረት በምክር ቤቶቻቸው በአብላጫ በሶስት አራተኛ ድምፅ ሳይሆን በሙሉ ድምፅ አጽድቀውት ያመጧቸው ጥያቄ አሁን ሲዳማ አካባቢ የሆነ ያለው ነገር ነገ ሌሎቹም ጋር መሆኑ የማይቀርበት ሁኔታ ነው ያለውና እጅግ አሳዛኝ ነገር ነው። በአጠቃላይ ከህገ መንግስቱም ስለሚመነጭ አብዛኛው ያለው ነገር ህገ መንግስቱን ማስተካከል ካልተቻለ እንደ አገር ከድንበር ጋር ከማንነት ጋር ራስን በራስ ከማስተዳደር ጋር ያሉ ትንትኖች አሁን ነው። ይሄ መጥፎ ፍሬ የግጭት ወደ ደም አፋሰስ የሚሄዱ ነገሮች እየመጡ ያሉትና እኛ እንግዲህ ኖርማሊ አብረን አንድ ላይ ተባብረን በጋራ ሆነን በቁጥር የሚያንሱት ቢሰሩ የበለጠ ጥሩ ይሆናል የበለጠ የኢትዮጵያ ፖለቲካ ውስጥ ድምፅም ይኖራቸዋል። ከዚህ በፊት የነበረውም የኢኮኖሚ ተጽዕኖ፣ የነጻነት፣ የእኩልነት፣ ሌሎችም የማንነት ጥያቄዎች በጋራ ጠንካራ ፖለቲካ ኃይል ቢመጣ ያን ማስፈጸም ይቻላል ማለት ነው እና አሁን አብዛኛው እንግዲህ ከፌዴራል መንግስት ነው እስከዛሬ በኢትዮጵያ ደቡብ አካባቢ ያሉ አደረጃጀቶች ሲራማንም ጨምሮ ከማዕከላዊ መንግስት ነው እንዲህ ይሻላቸዋል እየተባለ የተሰጠውና ሁሉም ያልተሳተፈበት ምሁራኑም ሕዝቡም እኔ ከዚኛው ጋር በዚህ በልኩሉ ቢሆን ጥሩ ነው የሚል ጠለቅ ያለ ውይይትና እንደውም ተከታታይ ጥናቶች ተደርገው ባለመሆኑ እንዲህ እያደረ፣ እየቆየ እየፈነዳ፣ እንደዚህ ወደ አልተፈለገ ግጭት ይሄዳል እና ይሄ ገና አይቲንክ ሲዳማ አካባቢ ያለው የመጀመሪያው ይመስለኛልና አሁን እየሰፋ የሚሄድበት ሁኔታ አለና ሰፊ የሆነ ውይይት በግልጽ ሌሎችም ካልተወያዩ ድርቶቻቸው ወስነው የተለያዩ እንቅስቃሴዎች ያሉበት ሁኔታ ነው ያል ነው የነይተ መልካም። በቀጥታ ወደ ዶክተር ፍስሀ ልሻገር በአቶ ደጀኔና በአቶ ሽምልስ የተሰጡትን አስተያየቶች ተከታትለዋል። ይሄ እንዲያውም ወደ ሁለተኛ ትውልድ የተሸጋገረ የቆየ ጥያቄ ነው የሚለው በአንድ ወገን፣ ሁለተኛ እነኚህ ጥያቄዎች ቀደም ሲል በአግባቡ መስተናገድ ባለመቻላቸው ለዚህ ያብቅ ተዋል አሁንም ወደ ተባባሰ ብጥብጥ እንዳያምሩ ሰፊ ሕዝብ ያሳተፈው ውይይት ያስፈልጋቸዋል ነው ያሉት። በትይዩ ታዲያ የምርጫ ቦርድ አቶ ደጀኔ ቆይቷል መልስ አልሰጠም ይበሉ እንጂ መጨረሻ ላይ እሳቸውም የተሰጠውን ምላሽ ማስረግጠዋል። የምርጫ ቦርድ በህዝበ ውሳኔ እንዲፈጸም፣ ኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ በበኩሉ በሰላማዊና በህጋዊ መንገድ እንዲከናወን የሚሉ መግለጫዎች ወጥተዋል። እነኚህንም ይዘው የነበረውንም መሰረት በተለይ በጥናቱ ላይ ትኩረት እንዳደረገ እና ቀደም ካለው ጊዜ ጀምሮ እንደ ተከታተለ ሰው ለህትመትም የበቃ ስራም የሰሩ ኖት መጽሐፍም አሳትመዋል እና እንዴት ነው አጠቃላይ ሁኔታ ዛሬ ካለበት ይዞታ ጋር የሚመለከቱት? እሺ፣ እድሉም በባንኬቴ በጣም አመሰግናለሁ። እኔ የምናገረው እንግዲህ ስለ ሲዳማ ህዝብ ማንነት እና ምንነት በጥናት ላይ የተመሰረተ መሆኑን ለማስረገጥ ወዳለሁ እንደው አጠር ባለመልኩ ለአድማጮች ሲዳማ ብሔረሰቡ በሰሜን በምዕራብ በደቡብ ኦሮሞን ያዋስናል። በምዕራብ ወላይታን፣ ቡርዥና ጌዲዮን ያጎራብታል። የሲዳማ ህዝብ በቋንቋ በኩል በሁለተኛ ደረጃ አማርኛን፣ ከምባተኛን፣ ሀዲያንና ተመንዱ ትግርኛም የሚናገሩ አሉ። ይህን ካልኩ አሁን ሁለት ነገሮች ላንሳ። የብሔረሰቡ ንስቹት የሲዳማን ህዝብ ታሪኩን፣ ባህሉን፣ ቋንቋውን ብዛቱን መሰረት በማድረግ ክልል አድርጎታል። በፊት ግዛት ነበር። እኛ ግን በክልል ደረጃ ክልል ስንል እንግዲህ የራሱ ምክር ቤት ያለው በውስጡ ያሉ ብሔረሰቦች ደግሞ ለምሳሌ እንደ ጌዲዮ እንደ ወላይታ የመሳሰሉት ያሉበት አካባቢ የራሳቸው መማክርት ይኖራል። መብታቸው በሕግ የተጠበቀ ሆኖ ውክልናቸውም ደግሞ በመሀል ባለ ሲዳማ ላለው ምክር ቤት ተወካይነት ኖሯቸው በስምምነት የሚኖሩበት ነው የተቀየሰው። ግን ይህንን ጥናት ስናጠና ዝም ብለን አይደለም ማለት ብሔረሰቡ በታሪክ ስናይ የአመራር ልምድ አለው። ለምሳሌ ያህል በሎዋ የሚባል ስርአት እንደነበረው ነው ለምሳሌ ያህል ይሄንን የምናገረው ህብረተሰቡ እንዲያውቀው ያህል ነው። ምክንያቱም ብዙ ውዥንብር አለ። ይሄ እንግዲህ ትንሽ ከገዳ ስርዓት ጋር ይቀራረባል። የሚከበረውም በየአርባ አርባ አመቱ እንደሆነ ተገንዝበናል። ይሄ እንግዲህ በታሪክ የሲዳማ ህዝብ ይሄንን ሲመስል፣ አሁን ግጭቱ ለእኔ የህዝብ ለህዝብ ነው ወይንስ የፖለቲከኞች የሚለው ያሳስበኛል። በእኔ አመለካከት ኢህአዲግ ተሳስቷል። ስህተቱ ምንድን ነው? እነዛን ሁሉ ታሪክ ያላቸው ብሄረሰቦች አንድ ላይ ጨፍልቆ ደቡብ ናችሁ ማለቱ ትንሽ አዳጋች ነው። የቋንቋ ልዩነት አለ፣ የታሪክ ልዩነት አለ፣ ያስተሳሰብ ስኖ ልቦናይ ከሁሉም በላይ ደግሞ ለአስተዳደርም እንኳ አመቺ ባልሆኑበት ሁኔታ ነው። ስለዚህ የሲዳማ ጥያቄ ለእኔ ሌጂትሜት ነው፣ መሰረት አለው። መሰረቱ እንዴት ነው? በታሪክም ቢሆን በታሪክም ቢሆን ይሄ ራሱን ሲመራ የነበረ ህዝብ ነው። ግን ሲዳማ ብቻ አይደለም እንዳልኩት በውስጡ በቁጥር አነስተኛ የሆኑ ብሔረሰቦችም እንዳሉ ነው። መልካም። ቀደም ብሎ እንደተገለጸው በሰላማዊና በህጋዊ መንገድ ይፈጸም የሚለው ካለ የህጋዊና ሰላማዊ መንገድ ምንድን ነው የሚለውን መመልከት ይጋብዛል። በሌላ በኩል የህዝብ ጥያቄ መሆኑን ሦስታችሁም ያስረገጣችሁት ለረዥም ጊዜ የዘለቀ ጥያቄ ሆኑ፣ እንዴት ይፈታ የሚለው ላይ ግን አንዳንድ ሐሳቦች ብትፈነጥቁ። አቶ ደጀኔ አንደኛ ዛሬ እየተካሄደ ያለው ሕገ ወጥነት የሚታይበት የተፈለገውን በአግባቡ በሕጋዊ መንገድ ዳር እንዳይደርስ አሁን የሚካሄደው የብጥብጥ ዐይነት እንቅስቃሴ ማንድ ሆነ በሕግ ተጣርቶ ኃላፊነት መወሰድ የለበትም ወይ? በመንግሥት ውስጥ በኩል ይህንን በምን መልኩ ነው መያዝ ያለበት? አሁን ባለበት ሁኔታም የጸጥታና አካባቢ ሰዎች ላይ የሚደርሰው ቤት መቃጠልን፣ የሰው ሕይወት ማጥፋትን የመሰለ አደጋ ኃላፊነት መወሰድ አለበት እና መንግሥት ይህን እንዴት ነው መያዝ ያለበት? አድማጮች ውይይቱ አልተቋጨም፣ በመጪው ሳምንት ይቀጥላል። ወደ ማጠቃለያ ዜና፣ ንጉሱ አንድ ዜማ ሊደግመ Alcherescutem, cuchichone, alcherescutem, cuchichone, yegarra, yegarra, yegarra, yegarra, yegarra, yegarra, yegarra, yegarra, yegarra, yegarra, አድማጮች ውይይቱ አልተቋጨም፣ በመጪው ሳምንት ይቀጥላል። ቆንጅታ የነኝ በደህና አደሩ።